አቶ ዘካርያስ ጌታቸው የምረጥ ኢትዮጵያ ዘመቻ ዋና አስተባባሪ፣ ካፕቴን አብይ ገብረ ህይወት የኢትዮጵያ ዲያስፖራ የተግባር ምክር ቤት ሊቀመንበርና የምረጥ ኢትዮጵያ ዘመቻ አስተባባሪ። በቅድሚያ አቶ ዘካርያስ የዚህን የምረጥ ኢትዮጵያ ዘመቻ እሳቤ እንዴት ተነሳ? ዓላማውና ግቦቹስ ምንድን ናቸው? በጣም የምናመሰግነው በመጀመሪያ ይህንን እድል ስለተሰጠን ትልቅ አክብረውታለን። እንግዲህ ከፊት ለፊታችን ከኢትዮጵያ አንድ ትልቅ ምርጫ ይጠብቃታል። ይህ ምርጫ ደግሞ ለብዙዎቻችንና ለሀገሪቱ የመጀመሪያ ነው። ለማደግ ይቻላል። ምክንያቱም ይህ ከፊት ለፊታችን ያለው ምርጫ እንደ ድልድይ ነው እና ይህንን ድልድይ ከተሻገርን ደግሞ ብዙ ኢትዮጵያ የምትሰራ ነውና ለመላው ዓለም በተለይ ለአፍሪካኖች እንደ ምሳሌ መሆን የምትችል የሚያደርጋት ብዙ ነገሮች እየተጋመዱ ስለመጡ ይህንን ምርጫ እኛ በዲያስፖራ የምንኖረው ኢትዮጵያኖች በቀጥታ መሳተፍ አንችል ችል እንኳን በተዘዋዋሪ እንዴት ነው ተሳትፎ ማለት የምንችለው በሚል እሳቤ የመጣ ነው። ይህንንም በማየት እኛ እዚህ ያለነው ኢትዮጵያኖች ኢትዮጵያ ያሉ ወንድሞች ሰዓቶቻችንን አምስት ሰው በዚህ ምርጫ ላይ ተሳተፉ። እኛ ይህንን እንትናን እንትናን ምረት ወይም እንትናን ምረጭ አይደለም። እኛ ዋናው ይህንን ምርጫ ተሳትፎ እንዲያደርግ አንድ ሰው ለአምስት ሰው ደውሎ ያ ደግሞ ኢትዮጵያ ውስጥ ያለው አምስት ሰው ተመሳሳይ ስራ እንዲሰራ እና ይህ ቁጥር እያደገ እንደ ግራስ ሆኖ ብዙ ህዝብ እርስ በርሱ ከተሳሰረ በጣም ለምርጫው የሚጠቅምና በተለይ ደግሞ አሁን በዚህ ከባህር ማዶ እንደ አሜሪካና ሌሎችም በኤሮፓ አካባቢ ያሉ ሀገሮች ይህ ምርጫ እንዳይደረግ የሚፈልግ ትልቅ ኃይል ስላለ ይህንን በውስጥ እየተሰራ ያለውን የሚያሳፍር ስራ የሚያደሰርትና በዚህ ሙቭመንት ደግሞ ይህንን የምርጫውን ድባብ ነው። ሁለቱ የተጣመዱ ስራዎች ነው አንድ ላይ የሚጋሩት ማለት ነው። ካፕቴን አብይ፣ ይህንን በአሁኑ ወቅት እያካሄዳችሁ ያለውን የምረጥ ኢትዮጵያ ዘመቻ ምን አይነት እንቅስቃሴ ላይ ነው የምትገኙት? ምን ተግዳሮቶች፣ ምን ስኬቶችን አግኝታችኋል እስካሁን ባለው ሂደት? አቶ ካሳሁን ይህን ድል ስለሰጠን በጣም ከፍተኛ ምስጋና አለኝ። በተለይ የምታደረጋቸውን ኢንተርቪዎች ከዚህ በፊት ስረማ እና ይህን ድል ይደርሰኛል የሚል ግምት አልነበረም የሚል ነበር ግን ይህን ድል በማግኘት ደስ ብሎኛል። ወደ ጠየቀው ጥያቄ ስትመለስ መጀመሪያ ይህን ሀሳብ ዘካሪያስ በድርጅታችን መጥቶ ሲያካፍለን ሁላችንም በሀሳባችን መርት ያለ ነበር። እንዴት አድርገን የሀገራችንን ዲሞክራሲ አዲስ አዲስ ገና እየፈላ ያለውን ዲሞክራሲ ልንረዳ ምንችለው ዲያስፖራ የሚለው ሀሳብ በውስጣችን ነበር፣ ግን ዘካሪያስ ይህን አምቶ ሲያካፍለን እንደ ድርጅት ሙሉ ድጋፋችንን ያሳየ ነው። ይሄ ድርጅት በተለይ በዲያስፖራ ያሉት ኢትዮጵያዎች የሚያሰባስብ ለሀገራቸው ፈጥ በሆነ ነገር ጉዴ በሀሳብም በጉልበትም በእውቀትም በምንም ለሀገራቸው እንዲረዱ ተብሎ የተቋቋመ ድርጅት ስለሆነ ለሁሉ ደግሞ ለዚህ ሁሉ ስራ ዲሞክራሲ የመጀመሪያ ኢምፖርታንት አስፈላጊ ነገር ታውቃት። አውስትራሊያ ስትኖር፣ አሜሪካ ስትኖር ስንኖር ምርጫ ምን ያህል ለምን ያህል ጥቅም እንዳለው ብዙ የኢትዮጵያ በፖለቲ ኢትዮጵያ የሆኑ ማህበረሰብ ወይም የዲያስፖራ አካሎች ተገንዝበና አሁን ደግሞ ኢትዮጵያ ሕዝብ ይሄ ሲያጋጥመው ሲያጋጥመው ባለማወቅም ሆነ ባለመመዝገብም ሆነ ወይም ተመዝግቦ ራሱ ላይመርጥ የሚችልበት አጋጣሚውን ላይ ይኖራል። ስለዚህ ቢቻል እያንዳንዱ ኢትዮጵያዊ የደረሰው ኢትዮጵያዊ በሙሉ እያንዱ ግለሰብ ቢያንስ አምስት ዘመዶችን አምስት ወዳጆችን

ስፈልግ በትፈልጉ ብልጽግና ብትፈልጉ ዜማ ትፈልጉ እናት ፓርቲን ብትፈልጉ አብን ብትፈልጉ ያሉ ተመገቡትን በሙሉ እኛ ዲያስፖራዎች ያ እድል የለን። ያለን ወገናችን ያንን አንደርስታንድ እንዲያደርግ እንዲረዳ በይቻለ እዚህ ያለውን ዲያስፖራ መታ እዚህ ያለው ዲያስፖራ እያንዳንዱ ያንን ለህብረተሰቡ፣ ለዘመዶቹ፣ ለሚያውቁ ሰው ማስረዳት ከቻለ ከፍተኛ ውጤት ያመጣል። አሁን ያንን ካምፔን በሶሻል ሚዲያ ጀምረተዋል። እንደናንተ ባሉ የሚዲያ አካሎች ኢንተርቪው በማረግ ጀምረናል። እያንዳንዱ አባሎቻቸው ለምሳሌ የኢትዮጵያ ዲያስፖራ ተግባራት ምክር ቤት አባላቸው ተጀመሩ በተግባር አባላቸው የኢትዮጵያን አሜሪካን ሲቪክ ካውንስል የሆኑ እንደዚሁም የወጣቶች ዓለም አቀፍ ወጣቶች ማህበር አለ። ለእነዚህ በሙሉ እያስረዳም እያንዳንዱ የዜግነት ኢትዮጵያዊ ትውልድ ኢትዮጵያዊ ዜግነት ኃላፊነት አችልም መወጣት እንዳለብን እየሞከረ እና ይህንን ካምፔን እንዳልከው በብዙ ነገር ሞክረናል። የአካላትን ሪችአውት ማድረግ በትዊተር ላይ፣ በሶሻል ሚዲያ፣ በፌስቡክ ላይ እንደዚሁ አጫጭር ቪዲዮዎችን በማዘጋጀት ደግሞ እዚህ ያለው ማህበረሰብ ብቻ አይደለም፣ አውስትራሊያ ያለው፣ ዩሮፕ ያለው፣ ሳውት አፍሪካ ያለው አፍሪካ ውስጥ ያሉ የዲያስፖራ አካላት ደግሞ ወገኑን ወገን ምረት፣ ይሄን መምረጥ ለሀገር ከፍተኛ ለውጥ ያመጣል። ያኔ ምንድ ፖለቲካዊ ተቃዋሚ አካባቢ ብላ ፓርላሜንት ገብተው ያኔ ለአንተ መብት ለአንተ ነፃነት ለአንተ የእድገት የብልጽግና የትምህርት የጤና ተኝነ መሳሰሉ ነገሮች በሙሉ ያኔ ፓርላማንት ገብተው ለአንተ መታገል ይጀምራሉ። የኢትዮጵያም የፖለቲካ ስራ ጥሩ እየሆነ ይመጣል። የዲሞክራሲው ጅማሬ ስለሆነ በዚህ ላይ ተረባርበው ምርጫውን በተገቢው መንገድ መሳተፍ አለብህ የሚለውን መልስ ለማሰባለፍ ነው እና በዚህ በደስታ ሁላችንም ቮለንተር በማድረግ እየሰራን ነው። አቶ ዘካርያስ እንዳነሱት አንድ ለአምስት የማካሄዱ ሁኔታ አለ። ያ በተለይ በበርካታ ኢትዮጵያውያን አእምሮ ውስጥ ባለፉት 28 ዓመታት አሉታዊ የሆነ አተያይ ያለው ነው። ከቀድሞ ሶቪየት ዩኒየን የተወሰደ አሰራር ነው። ከሴኩሪቲ አኳያ ሰዎችን አንድ ለአምስት አያይዞ የማስተሳሰር እና እርስ በርስ እንዲጠባበቁ የማድረጉ ጉዳይ ባለፈው ስርዓትም እንደዚሁ ስራ ላይ ሲውል የነበረ ነው። ይሄንን ተከትሎ ለየት ባለ ቁጥር ልትመጡ አልቻላችሁት፣ እና ያንኑ የተከተላችሁት ከምን አኳያ ነው? ጥሩ ጥያቄ ነው። በመጀመሪያ እኔ በዚህ ቁጥር ላይ እነሱ ይህን ጠቀሙ አይጠቀሙ የሚለው ነገር ላይ ምንም እንትኖ አልነበረም። ኢንፎርሜሽኑ ግን ይህን ኢንፎርሜሽን ከታወቀም በኋላ አንድ ነገር አለ። ይህ አንድ ለአምስት የሚለው ነገር እነሱ ብቻ የለበሱት እነሱ ብቻ የታጠቁት ለእነሱ ብቻ የሚሆን ሆኖ የተሰራ ዘመት አይደለም። እነሱ ለክፋት ይሁን ለሌላ ነገር የተጠቀሙትን እኛ ደግሞ በጎ ነገር ተጠቅመንበታል። ያንን ለኮፒ ፔስት እናደርገው ብለንም ሳይሆን መጨረሻ ላይ ግን ለካ እነሱም ይሄ ቁጥር ነበረ የሚለውን ነገር እንኳን እርስ በርሳችን ኢንተርቴን ስናደርገው ይህ ቁጥርኛ ለበጎና ለትክክለኛ ለእውነተኛ ዲሞክራሲ የምንጠቀምበት ቁጥር ነው እና እንደውም ለእኔ እኛ ሄደን ለትክክለኛው መንገድ ተጠቅመናል የሚል ደወል የሚደውል ይመስለኛል እና እዚህ ላይ ካፕቴን አብይ ማምሾር ሊጨምርበት ይችላል። ድሩን ከተተኛቸዋል ይህን ነገር በወይጌትም ላይ እንደዚሁም መተባራታችንም የተነጋገርንበት ጉዳይ ነበር። አንተ እንዳለው በዲሞክራቲክ ሴንትራሊዝም ወይም በሬቮሉሽናዊ ዲሞክራቲክ ሴንትራሊዝም በእነ ሶቪየት ሲስተም በ እኛም ባሳለፍንበት ሶሻሊስት ሲስተም እንደዚሁም ወያኔዎች ይጠቀሙበት የነበረው ነገር ነው ይሄ። እኛ በበጎት ነገር ልንጠቀምበት አይቻለም። ሌላው ቢጠር እንኳን የኢትዮጵያ ያስታውሳል። በዛ ሲስተም ተጠቅመው እንዴት አድርገው በደል ያደርሱበት እንደነበር፣ እንዴት አድርገው ኮንትሮል ያደረጉት እንደነበረውላ በደም ማስታወቻን እና እችን ቃል እንደ ድንገት እኛ መረጥ ናት እንጂ የዛን ያህል ትርጉም ያላት ቃልና እነሱ እንደዛ ለመጥቶ እንደተሰጠው እኛ ደግሞ አንድ እኔ ግለሰብ ለምሳሌ የራሴን ኤግዛምፕል ብሰጥን ይህን ስብሰባ ባደረግን ቀን አምስት ኢትዮጵያ ውስጥ ያሉ ሰዎችን ኢሚዲት ኮንታክት ያደረጉ እነኛ ደግሞ ከአደራዳ ራካች የምትነግሯቸው ሰዎች መምረጫ ቦታ የት እንደዋል፣ ምርጫ ካርድ እንዳላቸው ተመዝግበው እንደሆነ እድሜያቸውም ገፋ ከሆነ አቅም ከሌላቸው የምርጫ ጣቢያ መድረስ እንዴት እንደሚችሉ ይህ ሁላ በአስረዳት ኃላፊነት አለባቸው በሚለው አስረድጃቸው። እነኛ አምስት ሰዎች ደግሞ ሀያ አምስት ሰው መ ኮንታክት አድርገው እኔ እንኳን በኔ በአንድ ግለሰብ ሰብሰርክሉ እስካሁን ቁጥሩ አራት መቶ ሰው ደርሷል። እንግዲህ እያንዳንዱ ግለሰብ እያንዳንዱ ኢትዮጵያዊ ዲያስፖራ ያንን ማድረግ ተቻለ ምን ያህል ውጤት እንደሚያመጣ እንገም እና የዚህም ምርጫ በጣም ጠቃሚነት ብና ስረዳበት የምንችለው በጠቅላላው ሕዝባችን ልንደርስበት የምንችለው ሜቶድ ስለሆነ እኛ ያለ አንድ ፍረት እነሱ ለክፋት ሲጠቀሙበትም፣ እኛ ደግሞ ለጥሩ በመጠቀም ውጤት እንደምናመጣ በመገንዘብ ነው። ይህን ውሳኔ ወስደ ነው ዘካርያስ። የዘንድሮ 2013 አገር አቀፍ ምርጫ ኬታማ ከሆነ የኢትዮጵያን የወደፊት ጠፈንታ በምን መልኩ ሊቀይረው ይችላል? በመልካም ጎኑ አልያም ደግሞ ክሽፈት ከገጠመውስ መዘዞቹ ምን ሊሆኑ ምን ስጋት ምን አደጋ ያመጣ ይችላል? የሚል እሳቤ አለ። የዚህ ምርጫ በተሳካ ሁኔታ መከናወን ትልቅ ምዕራፍ የሚከፍትና አገራችን በራሳችን የሚለውን መርዝ የሚያስከትል ነው። በስንዴ መታለል ይብቃ የምንልበት ጊዜ ነው። ውጭዎቹ የሚፈልጉት እነሱ ምሳሌ እንዲሆኑን ነው። እኛ ግን ምሳሌ እንደሚሆን በፍጹም አይፈልግ። መበልጸግን፣ መርዳትን፣ ማብላትን ማጠጣትን እነሱ ብቻ ነው እንዲያረጉት የሚፈልጉት እኛ ግን የእነሱን ተጥፋሪ እየበላን እየጎነበስን እጅ እየነሳን ከነሱ ምራኬ እንድንጠብቅ ነው ኤክስፔክቴሽናቸው። ስለዚህ የዚህ ምርጫም በሰላም መተናወንና መጠናቀቅ አንዱ ትልቁ የሚሰጠን ምንድን ነው? ቅድምም ካፕቴን እንዳለው ይህ ምርጫ እንዳይደረግ የማይ ጥር የውጭ ሀይል የለም የትናቀን እኛ ግን ሀገራችን በራሳችን በማለት ይህንን ምርጫ ካልተናወንም በኋላ ኢትዮጵያ ለራሷ መሆን ትችላለች የሚለውን ምዕራፍ የሚከትትን ነው። በተለይ ፐርሰናሊ ኔ በጣም ፖዘቲቭ ነው እማየው። ይህንን ምርጫ ኔጌቲቭ ነገር ይመጣል ከመጣቱ በኋላ ምን ይሆናል የሚለውን ነገር እንደው ብዙ ነገሮችን ማሰብና ባላንስ ማድረግ ጥሩ ነው፣ ግን አገሪቷ የእግዚአብሔርም የዘረጋባት አገር ነች እና በሱም እርዳታ ይህ ምርጫ በሰላም ይከናወናል ና ከዚህ ቀደም አሁን ከዚህ በፊት ያ ነገሮችን እንድናከናውን እና ለአፍሪካ ምሳሌ እንድንሆን የሚያደርገን አንድ ትልቁ መንገድ ነው ነው የምለው ካፕቴን አብይስ የዘንድሮ ሁለት ሺ አስራ ሶስት አገር አቀፍ ምርጫ ፋይዳ ምንድን ነው ይላሉ እኔ ይሄ ምርጫ ኢትዮጵያ ውስጥ ከተደረጉት ህዝበች ከተደረጉት ምርጫዎች ለየት አድርጌ ነው ማየው ምክንያቱም ህዝባችን ለመጀመሪያ ጊዜ በነጻነት እንዲመዘገብ በነጻነት የፈለገውን ነገር እንዲመር እድል ያገኝበት ጊዜ ነው እና እውነት ያሳዝነኛል። አንዳንድ ጸጥታ የሌለባቸው ቦታዎች ያል የሚኖረው ማህበረሰባችን እድል አግኝቶ ይህንን ጊዜ ምርጫ ተሳታፊ አለመሆን እንደ እንደሰማሁት እነኛም ክልሎች፣ እነኛም ቦታዎች እነኚህ ጸጥታ የሌለባቸው ቦታዎች እንኳን ወደፊት በሁለት ስተታቶ የመምረጥ እድል እንደሚያገኙ ነው የሰማሁት። ስለዚህ ህዝባችን ይህን ድል ተጠቅሞ ይህን የመጀመሪያውን የዲሞክራሲ ግንባታ በትክክለኛ መሄድ መንገድ መሄድ ከጀመረ ለሀገራችን እድገት ለሀገራችን ብልጽግና ለህዝባችን የተመጨ አኗር በጤንነት፣ በትምህርት፣ በአግሪካልቸር እነኝህን በመሳሰሉ በወጣቱ ለወጣቱ ስራ እድል በመፍጠር እነኝህን በመሳሰሉ ጠቃሚ ነገሮች የመጀመሪያው የመጀመሪያው መሰረት ነው ብዬ ነው ምገምት። እዚህ ሀገር አንተ ቡንፈርበት አውስትራሊያ እንዴት ማህበረሰብ ግለሰቦች መርጠው በመንግስት ላይ ምን ለውጥ እንደሚያመጡ ወንድ የሚኖራቸው እነሱ በመረጡት መንግስት እንዴት መተዳደር እንደሚችሉ ዲሞክራሲን በደምብ ያየንበት ቦታ ነው። ስለዚህ ያ ግን ህዝባችንም እንዲኖረው እንፈልጋለን። ህዝባችንም ራሱ በመረጠው ያመራራታል ሲመራ

እንደዚሁ ሀገር ውስጥ ላሉት ሰላም ህዝቡን የሚነዙት በሙሉ ሽንፈትን መፍጠር ማለት ነው፣ ወይም ለእነሱ ነጤነት ለማሳየት መንገድ ነው። ስለዚህ ይህን ነገር እንደ ትልቅ እንደ ትልቅ ጠቃሚና አስፈላጊ ነገር እንደሆነ ምርጫውን በመገንዘብ ህዝባችን የተቻለውን የተቻለው ነገር ያ መገፋፋት አበረታታት እና እድሩን እንዲጠቀም ማድረግ ኃላፊነት ስላለብን ነው ይህን ነገር የምናደር ለምሳሌ የመጀመሪያ ተግባር የኢትዮጵያ ዲያስፖራ ተግባር ምክር ቤትም እውነተኛ ፓርላሜንት ሲመጣ በውስር ወሉድ ካሉ ድርጅቶች ጋር አንድ ላይ በመሆን ኢትዮጵያኖች፣ ከውጭ የምንኖሩ ኢትዮጵያኖች ድዋል ሲቲዝንሺፕ እንዲኖረን የመጠየቅ ዋዲ የማድረግ ሁላ ሀሳብ አለን። ወደ እንደዛ ስናደርግ እንደ ሌሎች ሀገሮች ሁላ እኛም የመምረጥ እድል እናገኛለን። ሀገራችን ላይ አሉታዊ የሆነ ተጽዕኖ ማድረግ እንችላለን። ያንን ግን አሁን ማድረግ ስለማንችል ወገናችን እንዲመርጥና ወደወደ ተጫሪ ወደሆነ እድል እንድንሄድ ይሄን ማድረግ የራሳችንም ኃላፊነት ስለሆነ ነው። እንደ ኃላፊነት ወስደን ይሄን ነገር እየሰራ ነው ያለ። አቶ ዘካርያስ ጌታቸው የምረጥ ኢትዮጵያ ዘመቻ ዋና አስተባባሪ። ካፕቴን አብይ ገብረ ሕይወት የኢትዮጵያ ዲያስፖራ የተግባር ምክር ቤት ሊቀመንበርና የምረጥ ኢትዮጵያ ዘመቻ አስተባባሪ፣ ስለ ቃለ ምልልሱ እናመሰግናለን። እኛም በጣም ነው የምናመሰግነው። እንዲሁም እናመሰግናለን፣ ይህን ግብ ስለሰጠዋል። በሌሎቹም የዲያስፖራ አካላት፣ በሌሎች የዲያስፖራ ድርጅት፣ በኢትዮጵያ አሜሪካን ሲቪል ካውንስል፣ በኢትዮጵያ ዲሞክራሲ ኔትወርክ፣ በመደመር በተግባር እንደዚሁም እኔ በምመራው በኢትዮጵያ ዲያስፖራ ተግባር ምክር ቤትም ከፍተኛ የሆነ ምስጋና አለን። ይህን ግብ ስለሰጠኝ እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።